በፍትህ መጓደል ምክንያት የደረሰብኝ ተጽዕኖ የህሊናና የአካል ጉዳት አስከትሎብኛል ሲሉ ዛሬ ከእስር ቤት የተፈቱት የቀድሞው የአንድነት ዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌው ስሞት አቅርበዋል። በአሁኑ ጊዜ ምንም አይነት የደህንነት ስሜት እንደማይሰማቸውና አደጋም እያንዣበበባቸው እንደሆነ ተናግረዋል። የቀሩት ጓደኞቻቸው በከፍተኛ ፍርድ ቤት ትዕዛዝ ይፈታሉ የሚል ተስፋ እንዳላቸውም ገልጸዋል። መለስካቸው አማሃ ዝርዝር አለው። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት እንዲፈቱ ትእዛዝ በሰጠ በአራተኛው ቀን ዛሬ ከቀትር በፊት ከእስር ተፈተው የተለቀቁት የቀድሞ የአንድነት ፓርቲ የሕዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው መፈታታቸው የተደበላለቀ ስሜት እንደፈጠረባቸው አይሸሽጉም። በተለይ ህፃን ሴት ልጃቸውን እና ባለቤታቸውን ከብዙ እንግልት በኋላ በአካል አግኝተው በመዳሰሳቸው የተሰማቸውን የደስታ ስሜት አይደበቁም። ይሁንና ያሳለፉት የአንድ ዓመት ከሰባት ወር የእስር ጊዜና ሌሎች ሁኔታዎች ደግሞ ሌላ ስሜት እንደፈጠሩባቸው ያብራራሉ። ፈጽሞ ምንም አይነት የህግ መሰረት ሳይኖረው አንድ ሰው አንድ ቀንም ቢሆን ከፍርድ ቤት ውሳኔ ውጪ መታሰር የለበትም ይላል የሀገሪቷ ህግ። ግን ሶስት አራት ቀን እንደገና አላግባብ በስር እንድቆይ ተደረገ። መውጣቴ በፍትህ ስርዓት ውስጥ ያለውን ፈታኝ ሁኔታ፣ በምርመራ ወቅት የነበረውን እጅግ ከባድ ሁኔታ አሳልፌ ነው እዚህ አሁን ያለውበት ሁኔታ የደረስኩት። ስለዚህ ያ ያሳደረብኝ ተጽዕኖ እጅግ ከባድ ነው። በአጠቃላይ በህይወቴ ውስጥ ከፍተኛ መስቀልቅል ተፈጥሯል። የህሊና ማካላዊ ጉዳቱም እንደተጠበቀ ነው። የሰሞኑን የወህኒ ቤት ቆይታቸው እና የዛሬውን ማፈታታቸው በእጅጉ እንደሚያስገረማቸውም አቶ ሀብታሙ ይናገራሉ። የፍርድ ቤቱን ትዛዝ አንድ ጊዜ ብይኑ ግልጽ አይደለም በሚል የብይን ጉዳይ የመመርመር የፍርድ ቤት ብይን ማረሚያ ቤት የመመርመር ስልጣንም የለውም። ፍታ ሲባል መፍታት እሰር ሲባል ማሰር መሆኑ እየታወቀ ግልጽ አኖለንንም ተብራራም ወዘተ በሚል አርብ ሰባት ሰዓት ላይ መፈቻ ደርሷቸው ማንም ሰው ኃላፊነት ሳይወስድ አርብንም ቅዳሜንም እሁድንም አሳድረው ሰኞንም ጭምር አሳድረው ማክሰኞ ሌላ ተለዋጭ ትዛዝ ሳይደርሳቸው በፈለጉበት ጊዜ ደግሞ ጠዋት ጠቅላይ ፍርድ ቤት ማክሰኞ ዛሬ ተለዋጭ ትእዛዝ እልካለሁ ብሎ ቀጠሮ ይዞ ሳለ እነሱ ጠዋት ማክሰኞ ጠዋት በሚዲያ በማይክራፎን ጠርተው እቃህንና ኦራንትህን ይዘ በአስቸኳይ በላይኛው በሩጣ ተብዬ የተጠራው እኔ በዚህ ሰዓት እፈታለሁ የሚል ግምቱ አልነበረኝም። አቶ ሀብታሙ ባለፉት ወራት ደርሶብኛል በሚሉት እንግልት ሳቢያ ግልጽነት የለውም ባሉት ስርዓት ምክንያት ከእስር ቤትም ወጥተው ጨርሶ ደህንነት እንደማይሰማቸው አስረድተዋል። ሲያስሩኝ አላቅም፣ ሲፈቱኝ አላቅም። ምን አይነት ሁኔታ ውስጥ እንዳለው ይገርመኛል። ና ምኖት ሴኪር በቃ እኔ ደህንነት ምናምን አይሰማኝም በፍጹም በማንኛውም ሰዓት፣ አሁንም በፈለጉበት በማንኛውም ሰዓት ወስደው ሊያስሩኝ ይችላሉ። በማንኛውም ሰዓት ሊፈቱን ይችላሉ። በማንኛውም ሰዓት ልደበደብ እችላለሁ። ከደረሰብኝ ጉዳት አንጻር ሳየው በማንኛውም ሰዓትም ልገደል እችላለሁ እና ደህንነት አይሰማኝም። የፍትህ ስርዓት መስፈን ማለት እያንዳንዱ ዜጋ ደህንነት እንዲሰማው ማድረግ ነውና በዚህ ሂደት ቅሬታ ተሰምቶኛል። አቶ ሀብታሙ አያሌው እንደሚያምኑት ከሆነ በአሁኑ ጊዜ የፍች ጉዳያቸው በከፍተኛው ፍርድ ቤት አስራዘጠኛ ወንጀል ችሎት እንዲጣራ የተወሰነው የአቶ ዳንኤል ሸበሺ፣ የአቶ የሸዋስ አሰፋና የአቶ አብርሃ ደስታ ጉዳይ ከሳቸው ጣፋንታ እንደማይለይ ተስፋ ያደርጋሉ። ይኸው ፍርድ ቤት ቀደም ሲል በተከሰሱበት ጉዳይ በነጻ ያሰናበታቸው መሆኑን አስታውሰው ከፍትህ አኳያ ጉዳያቸውን እንደሚመለከትላቸው ያላቸውን ተስፋ ይናገራሉ። በከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በቀደም አቤቱታ ቀርቦለት ለ16 ቀጥሮታል። በዚህ ጉዳይ ላይ ውሳኔ ለመስጠት የካቲት አስራ ስድስት ማለት ነው። ተስፋ አደርጋለውኝ የችሎቱ ከትክክለኛ ፍትህ አሰጣጥ አንጻር ከመዘነው በነፃ ያሰናበታቸው ልጆች ለአንድ አመት ከሰባት ወር ታስረው በችሎት መድፈር በመሀል የቀጠዋቸውን እስኪጨርሱ እስር ቤት ይቆዩ በሚል ይወስናል ብዬ አላምንም። ከትክክለኛ ፍትህ አሰጣጥ አንጻር ከታየ ጓደኞቼ በአስራ ስድስት በሚሰጠው ውሳኔ ከስር ይወጣሉ ብዬ ነው ተስፋ ማደርገው። አምስተኛው ተከሳሽ አቶ አብርሃም ሰሎሞን በጠቅላይ ፍርድ ቤቱ በተሰጠው ውሳኔ መሰረት ዛሬ መፈታታቸውም ታውቋል እና አቶ ሀብታሙ አያሌው ከአንድ ዓመት ከአራት ወር በፊት አቃቢ ሕግ በእነ አቶ ዘላለም ወርቅ አገኘው የክስ መዝገብ ከሌሎች አምስት ሰዎች ጋር በሽብር ወንጀል ክስ መስርቶባቸው ነበረ። ዛሬ የተፈቱትን አቶ ሀብታሙንና አቶ አብርሃምን ጨምሮ አምስቱን ከፍተኛው ፍርድ ቤት አስራ ዘጠነኛው ወንጀል ችሎት ከወራት በፊት የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ ሲያሰናበታቸው፣ ሌሎቹን አምስት ተከሳሾች ግን እንዲከላከሉ እንደወሰነ አይዘነጋም። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ